the የኢትዮጵያ የልማትና ዓለም አቀፍ አጋሮች ኦሮሚያ ውስጥ ተገድለዋል ያሏቸውን አንድ መቶ አርባ ሰዎች ጉዳይ በቅርበት እንዲፈትሹ ሲቪከስ ተብሎ የሚጠራው የዜጎች ተሳትፎ ዓለም አቀፍ ጥምረት ጥሪ አሰምቷል። ዝርዝሩን ሰሎሞን አባተ ይዟል። ሲቪከስ የዛሬ 23 ዓመት የተመሰረተ ዓለም አቀፍ ጥምረት ነው በመላው ዓለም የዜጎችን የተግባር እንቅስቃሴና ሲቪሉን ማህበረሰብ ለማጠናከር በሚል ዓላማ የተመሰረተ ዛሬ በ145 ሀገሮች ውስጥ አባላት ያሉት ዋና ጽህፈት ቤቱ ጆሐንስበርግ ደቡብ አፍሪካ የሆነና ለንደን ጄኔቫና ኒውዮርክ ቢሮዎችን ከፍቶ እየሰራ ያለ ተቋም ነው የሲቪከስ የምስራቅ አፍሪካ እና የአፍሪካ ቀንድ የመብቶች ዘብ ወይም ለዘቦች ዘብ ቁሙ ዲፌንድ ደ ዲፌንደርስ በሚል የተሰየመው ፕሮጀክት እና አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን ትናንት በጋራ ባወጡት መግለጫ ለኢትዮጵያ የልማትና ዓለም አቀፍ አጋሮች አቤቱታ አሰምተዋል። ሲቪከስና አምነስቲ ኢንተርናሽናል በየዌብሳይታቸው ላይ ባወጡት ጥሪ ኢትዮጵያ ውስጥ ከታህሳስ አንስቶ ተገድለዋል ያሏቸው 140 ሰዎችን ጉዳይ በትኩረት እንዲይዙ ነው የጠየቁት። የኦሮሚያው አለመረጋጋት የተጫረው ህዳር 2 2008 ዓ.ም ከአዲስ አበባ በስተደቡብ ምዕራብ በሚገኝ የኦሮሚያ ክልል ስፍራ የአንድ ትምህርት ቤትና ደን ይዞታዎች ለግል ባለሀብት መሰጠታቸውን በመቃወም የአካባቢው ሰዎች ሰላማዊ ሰልፍ ባደረጉበት ወቅት እንደነበር የሲቪከስና የአምነስቲው መግለጫ አስታውሶ፣ ከዚያን ጊዜ አንስቶ ተቃውሞዎቹ በይዘትም በስፋትም እያደጉ መምጣታቸውን ተናግሯል። ተቃውሞዎቹ መንግሥት ባወጣው የተቀናጀ ልማት አዲስ አበባ ወደ ኦሮሚያ እየተስፋፋች ትሄዳለች የሚል ስጋት ማንሳታቸውንም መግለጫው ተናግሯል። ሰልፎቹና የአደባባይ ተቃውሞዎቹ ወደ ኃይልም እየተለወጡ ብዙ ሰልፈኞች መገደላቸውን፣ ብዙዎቹ የሰልፎቹ ተሳታፊዎችና የተቃዋሚዎች መሪዎች መታሰራቸውንም ጠቁመዋል። መንግስት የማስተር ፕላኑን እቅድ መሰረዙን የከትናንት በስቲያው ማክሰኞ ጥር 3 2008 ዓ ም ቢያስታውቅም ተቃዋሚዎች ግን በማግስቱ በአንዳንድ የምዕራብ ሀረርጌ አካባቢዎች በአምቦና በወለ ጋ አደባባይ መውጣታቸውን የመንግስቱ ወታደሮች ጥይት መተኮሳቸውንና ተቃዋሚዎችን መደብደባቸውን መግለጫው አመልክቷል። በመግለጫው ላይ ቃላቸውን ያሰፈሩት የአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዳይሬክተር ሙቶኒ ዋንየኪ የፖሊስና የወታደር እርምጃ የተከተለው መንግስቱ በአመዛኙ ሰላማዊ ተቃዋሚዎችን ሽብርተኞች ሲል ታህሳስ አምስት ሁለት ሺህ ስምንት ዓመተ ምህረት ከጠራ በኋላ ነው ብለዋል። ሙቶኒ ዋን የኪን ባልደረባዬ ሳሌም ሰሎሞን ማምሻውን አነጋግራ ነበር። ምለው ጥሩ ነገር መንግስት አሁን እቅዱን ሰርዟል። ችግሩ እቅዱ ከተዘረዘም በኋላ ተቃውሞ ሲቀጥል የመንግስት ፀጥታ ኃይሎች የሚወስዱት እርምጃ ያው የቀድሞው መሆኑ ነው። ስለዚህ የምናደርገው ጥሪ በመሰረቱ እኛ ብቻ ሳንሆን በክልሉ ያሉ አጋሮቻችን ሌሎች የሰብአዊ መብት ድርጅቶች እንደ ሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች የምስራቅ አፍሪካና የአፍሪቃ ቀንድ የሰብአዊ መብት ተሟጋች ድርጅት ፕሮጀክት ዲፌንድ ዲፌንደርስ የተባለው ጭምር ሁላችንም የምናቀርባቸው ጥያቄዎች አንድ፣ በዚህ ተቃውሞ ወቅት በመንግስት ቁጥጥር ስር የዋሉ ሁሉ ያለአንዳች ቅድመ ሁኔታ እንዲፈቱ ነው። አምነስቲ አብዛኞቹን እንደ ህሊና እስረኞች ነው የሚቆጥራቸው። ፖሊሶች የወሰዱት እርምጃ በነጻ ቡድን መመርመር አለበት። ወንጀል የፈጸሙ ለፍርድ መቅረብና መቀጣት አለባቸው። ይህ እርምጃም ተቃዋሚ ሰልፈኞች ላይ ፖሊሶች መውሰድ ስላለባቸው ትክክለኛ እርምጃ ኢትዮጵያ ውስጥ ውይይት እንደሚጀምር ተስፋ እናደርጋለን። ለመሆኑ የኢትዮጵያ መንግስት ይህንን ይቀበላል ብለው ያስባሉ? ዋይኬ ይመልሳሉ፣ ኖ ኢ ሚን ዳትስ ዋይ ፕረሽር ኢዝ ዴር ባት ዳትስ ዘ ራሽናል ሪስፖንስ አይ አይደለም። ለዚህም ነው ታዲያ ለእንደዚህ አይነቱ ሁኔታ መልስ የሚሆነው ጫና እየተደረገ ያለው መንግስት ተቃውሞ የተነሳበትን እቅድ መሰረዙ የበጎ አመለካከት ምልክት ነው ብለን ነው ምናምን ነው። የማህበረሰቡን ተቃውሞ ችላ በማለት እንደገና ፕሮጄውን ለመተግበር የሚወስኑ አይመስለኝም። ለመሆኑ ዋየኬ የኢትዮጵያ መንግስት እንደ ሂዩማን ራይትስ ዋች እና እንደ አምነስቲ ኢንተርናሽናል አይነቶቹ ቡድኖች በሀገሪቱ ውስጥ እየተካሄደ ያለውን ሁኔታ እንዳያዩ ወይም እንዳይንቀሳቀሱ ለምን እንደከለከለ የሰጠው ምክንያት አለ? እንግዲህ እንደገና ይህ ታሪካዊ ነው። የሲቪል ማህበረሰብ መደራጀት መብት ኢትዮጵያ ውስጥ የተገደበ ነው። በአስራ አምስት በመቶ በጀት ብቻ እንዲደራጁ ነው መንግስት የፈቀደው። ያ ምንም አይነት የሰብአዊ መብት ጥበቃ ስራ ኢትዮጵያ ውስጥ አይሰራም ማለት ነው። ስለዚህም ይህን ተቃውሞ ያካሄዱ ወጣት ኢትዮጵያውያን ይህ ህግ እያለ ማለት ነው ጀግኖች ናቸው ለማለት ያስደፍራል። ባጭሩ የሰብአዊ መብት ተማጋጅ ድርጅቶች ኢትዮጵያ ውስጥ ለመስራት በጣም ችግር አለባቸው። እንደ አምነስቲ ኢንተርናሽናል ያሉ ድርጅቶች ጥረት ኢትዮጵያ የመብት ተሟጋች ድርጅቶች እንዲመሰረቱላት እንጂ እነሱን ተክቶ ለመሥራት አይደለም። በሌላ በኩል ደግሞ በሰልፈኞቹ ላይ የተፈጸመው ከመጠን ያለፈ ኃይልና ግድያ በሰላማዊ ሰልፈኞችና በሰብአዊ መብቶች ተሟጋቾች ላይ ከተፈጸሙት ጅምላ ስርዓቶች ጋር ተዳምረው የኢትዮጵያ መንግስት የአሁኑን እንቅስቃሴና ማንኛውንም ተቃውሞ ለማፈን ያለውን አስጊ አካሄድ ያሳያል ሲሉ የሲቪከስ የፖሊሲና i would just like to emphasize that, you know, that the ethiopian government needs to demonstrate uh, a greater willingness to adhere to human rights standards. Uh, it's in its interest and, uh, and… የኢትዮጵያ መንግስት ዓለም አቀፍ የሰብዓዊ መብቶችና ደረጃዎችን እንዲጠብቅና እንዲያከብር ጠይቀዋል። ቲዋና በማከልም እንዲህ አይነቶቹን የኃይል አድራጎቶች አለማስቆምና አጥፍቶ ያለመጠየቅ ሁኔታዎች እየበዙ ሲሄዱ በሕብረተሰቡ ውስጥ በተራዘመ ጊዜ የሚኖራቸው መዘዝ እየከፋ መሆኑንና የኢትዮጵያንም ዓለም አቀፍ ገጽታ እንደሚያበላሽ አሳስበዋል። ሲቪከስና አምነስቲ ኢንተርናሽናል በዚሁ መግለጫቸው ማብቂያ ላይ ባሰፈሯቸው ሦስት ጥያቄዎች የኢትዮጵያ መንግሥት በተቃዋሚዎች፣ በጋዜጠኞች፣ በተቃዋሚ መሪዎችና አባላት ላይ እያካሄደ ያለውን እስራት፣ ድብደባና ግድያ በአስቸኳይ ያቁም። በእስር ላይ የሚገኙ ሰልፈኞች፣ ጋዜጠኞች፣ የተቃዋሚ ፓርቲዎች አባላትና መሪዎች ቤተሰቦቻቸውንና ጠበቆቻቸውን ማግኘት እንዲችሉ የታሰሩበት ሁኔታም እንዲጎበኝ በሕግ ይረጋገጥ። ገለልተኛ የማጣራት ሥራ ይከናወን። ከመጠን ያለፈ የኃይል አድራጎት መፈጸሙ በምርመራ ከተረጋገጠ በተጠያቂዎች ላይ እንደየሁኔታው ተመጣጣኝነት የወንጀል አድራጎትና የሥነ ሥርዓት ዶሴዎች ይከፈቱ ብለዋል።